አስተማሪ ቀጥሮ ተማሪዎችን ለማስተማር ሆነ መኖሪያ ቤት አዘጋጅቶ በሚሊዮን የሚቆጠሩትን ስደተኞች ለማስተናገድ አቅሙም ጊዜውም በቂ አይደለም ከሚሉት ፖለቲከኞች መካከል የሶሻል ዲሞክራቱ ፓርቲ መሪ፣ በጣምራ መንግስት ውስጥም የኢኮኖሚ ሚኒስትሩ እና በዛውም ላይ የአገሪቱ ምክትል ቻንስለር ሚስተር ዚግማር ጋብሪኤል ይገኙበታል። ንድት ን ን የግድ በየቀኑ እዚህ የጨመረ የሚሄደውን የስደተኞች ቁጥር በዚህ ዓመት መቀነስ ይኖርብናል። ምክንያቱም ይህን ሁሉ ሰው አክፈን ተንከባክበን እነሱን ከህብረተሰቡ ጋር አዋህደን አንድ ማድረግና ማቀላቀል አንችልም። ባለፈው ዓመት ብቻ 300 ሺህ ወጣት ስደተኛ ተማሪዎች ትምህርት ቤት ገብተው ለመማር ተመዝግበዋል። መገመት እንደሚቻለው 25000 ተጨማሪ አስተማሪዎች ለነሱም ያስፈልጉናል። በዚህ በያዝነው አዲስ ዓመት በዚሁ ከቀጠለ ደግሞ ሌሎች ተጨማሪ አስተማሪዎች ወደፊት ያስፈልጉናል። በዚህ ግን ሊቀጥል አይችልም። ስለዚህ ሁሉም አባል የአውሮፓ መንግሥታት ኃላፊነቱን ተከፋፍለው ድንበራቸውን መጠበቅ ይኖርባቸዋል። እኛም ዝብርቅርቁ ከወጣ የስደተኞች ፖለቲካ ከእንግዲህ መራቅም ይኖርብናል። በዚህ አነጋገራቸው የጀርመኑ ኢኮኖሚ ሚኒስትር ከሌሎቹ ጋር ሆነው እዚህ በቂ የስደት ምክንያት የሌላቸው የአፍሪካ ተወላጆች ወደ ትውልድ ሀገራቸው ፖለቲከኛው እንዳሉት በግዳጅም ቢሆን እንዲመለሱ ጠይቀዋል በተለይ ባሕሩን አቋርጠው ድንበሩን ተሻግረው በገፍ ወደ ጀርመን አገር የሚጎርፉትን የሞሮኮና የአልጄሪያ እንዲሁም የቱኒዚያን ተወላጆች የማግሬብ መንግሥታት ሁኔታውን ተረድተው ዜጎቻቸውን እንዲቀበሉ እነሱን መልሰው ጠይቀዋል። አልፈው ተራምደውም ሚኒስትሩ ይህን ካላደረጉ ጀርመን የምታቀርበውን የልማትና የእድገት እርዳታ እስከ መከልከል ድረስ እንደሚሄዱም አቋማቸውን ግልጽ ትላንት አድርገዋል። የጀርመን መንግስት የልማትና የእድገት እርዳታውን ለመስጠት ዝግጁ የሚሆነው የሰሜን አፍሪካ መንግስታት እዚህ ደርሰው ተቀባይነት ያላገኙትን ዜጎቻቸውን እነሱ መልሰው ሲቀበሏቸው ብቻ ነው። ከጀርመን የእርዳታ ገንዘብ የሚቀበሉ መንግስታት እዚህኛ ጋር ተሰደው ለመቆየትና ለመኖር በቂ ምክንያት የሌላቸውን ዜጎቻቸውን የግድ ተቀብለው እነሱን በአገራቸው ማስተናገድም ይኖርባቸዋል። ይህን የመሰለ ጠንካራ አቋማቸውን እዚህ በርሊን ያለፈው ሳምንት በጉብኝት ላይ ለነበሩት ለአልጄሪያ ጠቅላይ ሚኒስትር እንደገለጹላቸውም ጠቅሰዋል። ከሞሮኮና ከአልጄሪያ ከቱኒዚያም ጭምር የመጡ ወጣት ስደተኞችም እዚህ ሊቆዩ የሚችሉበት በቂ የፖለቲካ ጥያቄና በቂ የክትትል ማስረጃ በእጃቸው ላይ የለም የሚሉ ፖለቲከኞች ከጸጥታ ፖሊሶች ጋር ሁነው እነዚህ ልጆች ጀርመንን በቅርቡ ለቀው እንዲወጡም ደጋግሞ ጠይቀዋቸዋል። ሲያጠፉ አንዳንዶቹን ፖሊስ ደርሶባቸው ይዟቸው ክስ መስርቶባቸዋል። በተለይ በስርቆትና ጸፋርስ በመሸጥ ሴቶችንም ሰክረው በመድፈር ሙከራ አድርገዋል ተብለውም በሌሎቹ ላይ አሰሳ ትላንት ተካሂዶባቸዋል። በተካሄደውም አሰሳ በዱስልዶርፍ ከተማ ወደ አርባ የሚጠጉ የሰሜን አፍሪካ ወጣቶች ፖሊስ እንዳለው በቁጥጥር ስር ውለዋል። የስደተኛ ቁጥርም እየጨመረ የምርጫ ወራትም እየተቃረበ በመምጣቱም በቻንስለሯ ላይ በወይዘሮ አንገላ ሜርክል ላይ የተለያዩ የፖለቲካ ድርጅቶች በተለይ ባቫሪያው ሲኤስዩ የክርስቲያን ሶሻል ኅብረቱ አንድ የጊዜ ገደብ ፖለቲካቸውን እንዲቀይሩ በማስጠንቀቂያ መልክ ወደ በርሊን ልኳል። ይልማ ኃይለሚካኤል ዶቼ ቬለ ራዲዮ ጣቢያ ከበርሊን ከተማ